It's በዩናይትድ ስቴትሷ ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ አንድ ግለሰብ ትናንት እሁድ የአሜሪካ ሀገረሰብ ሙዚቃ በሚካሄድበት ስፍራ ከፎቅ ላይ ተኩስ ከፍቶ ከ ከሀምሳ በላይ ሰው መግደሉንና ሌሎች ከአራት መቶ በላይ ማቁሰሉን ፖሊሶች ገልጸዋል ግለሰቡ ተኩሱን የከፈተው የሙዚቃ ትርኢቱን ሀያ ሁለት ሺህ ሰው እየተከታተለ ባለበት ወቅት ነው ፕሬዚደንት ዶናልድ ትራምፕ በዚሁ ጥቃት ምክንያት የሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብ አዘዋል። የቀድሞ ፕሬዚደንት ባራክ ኦባማም «ሚሼልና እኔ ለሰለባዎቹ ቤተሰቦች ጸሎት እያደረግን ነው። የዚህ አሳዛኝ ትርጉም አልባ ተግባር ሰለባዎች፣ ቤተሰቦችና ሁላችሁንም እናስባችኋለን ብለዋል ምክትል ፕሬዚደንት ማይክ ፔንስና የቀድሞ ምክትል ፕሬዚደንት ጆ ባይደንም እንደዚሁ ሀዘናቸውን ገልጸዋል። ጄፍ ከስተር ያጠናቀረው ዘገባ አለ፣ አዲሱ አበበ ያቀርባል። ነዋሪነቱ እዚያው ላስ ቬጋስ መስኪት ከተማ የሆነው የ64 ዓመቱ ስቴፈን ፓደክ ተኩስ የከፈተው እንደ ሰማችሁት ለጊዜው ተከራይቶት ከነበረውና ከመንገዱ ትይዩ ከሚገኘው ማንዳላቤ ካዚኖ ሆቴል ሰላሳ ሁለተኛ ፎቅ ላይ ነው። የቪዲዮ ቅጂ እንዳመለከተው ተላላፊ መንገደኞች አከታትሎ ከሚሰማው ተኩስ ራሳቸውን ለማዳን በያሉበት ሲወድቁ፣ ሲጮሁ፣ ድረሱልን ጥሪ ሲያሰሙ ተስተውሏል። የላስ ቬጋስ ፖሊስ አባል ጆሴፍ ሎምባርዶ እንደገለጡት የወንጀለኛና ጦር መሳሪያዎች ክትትልና ቁጥጥር መኮንኖች የነፍሰ ገዳዩን ክፍል ሰብረው ሲገቡ ሞቶ አግኝተውታል። ከመድረሳችን በፊት ግለሰቡ ሞቶ ስላገኘ ነው። ራሱን እንዳጠፋ ነው ያመንነው። አሁንም ፍለጋችን እንደቀጠለ ነው። ከአስር በላይ ጠመንጃዎች ነው የተጠቀመው፣ ነው ያሉት ሎምባርዶ። አደጋው በተፈጸመበት ወቅት በስፍራው የነበሩ የአይን ምስክሮች ለማግኘት ሞከራችንን እንቀጥላለን። ምንም እንኳ የተፈጠረውን ሁኔታ በትክክል ያየች ወይንም የአይን ምስክር ባትሆንም፣ ወይዘሮ ማረታ አባይነህ የሆቴሉ ሰራተኛ ነች። ሌላው ቀርቶ አለች ሳናግራት ተኩስ መኖሩን እንኳ ችግር መፈጠሩንም ያወቅሁት ሴኪዩሪቲዎች፣ ማለት የደህንነት ጠባቂዎች የያዝነውን ካርታ የዕቃ ማመላለሻ እየዘለሉ በፍጥነት ሲሯሯጡ ምንድን ነው ብለን ከጠየቅን በኋላ ነው። ለማንኛውም እንኳን ተረፍሽ ብዬ ወይዘሮ ማርታን ለመሆኑ ተክሱ ሲከፈት የትነበርሽ ብያታለሁ። ስራ ላይ ነበርኩኝ። እኔ ያው በቃ አምልጡ አምልጡ ወደ ሬስትሩም ወደ ወደ አንድ ቦታ ላይ ግቡ ስር ያሉ ሲሉ ነው እንጂ እና ፖሊሶች በላይ ላይ በቃ ካርቱን እየዘለሉ በላይ በላይ ላይ ያለፉ አንደር ከበሮች እና ፖሊሶች በቃ ራሱ ሰራተኞቹም አላዩ ማንም ያየ እዛኛኛ ዳውን ስቴር ነን ያለ ነው። እዛው ሆቴል ውስጥ ግን አደለሽም ሆቴል ውስጥ ነን ያለ ነው። ሆቴል ውስጥ ግቢ ውስጥ ነኝ ያለው ግን መንደልቤ በጣም ሰፊ ነው፣ ትልቅ ነው የተለያየ እንትን ስላለው እኔ ታች ታች ነኝ መሬት ዳውንስ ወደ ኤሪያው በኩል ራሱ አይደለም ተኩሱ አይሰማችሁም ነበር አልተሰማም ምንም ተኩሱ አይሰማም ገረመኝ ተኩስ አለው ያልኳቸው ከኢትዮጵያውያን የሞተ የምታውቂው አለ ሁላችንም ተገናኝተናል አሁን ሶምሶን ውብሸት በቬጋስ የህሊና የኢትዮጵያውያን ሬዲዮ ፕሮግራም አዘጋጅና አቅራቢ ነው እርሱም እንደ ወይዘሮ ማርታ በቦታው አልነበረም፣ በትክክል ያየውም የለም። ግን ያዩና ያጋጠሙትን ሰዎች እየጠየቀ ሁኔታውን ሊያብራራል ይሞክሯል። እሱንም እንኳን አተረፈ ብዬ በአደጋው ወቅት የት ነበርክ ለመሆኑ ብዬዋለሁ። በቅድሚያ አመሰግናለሁ። ችግሩ በተፈጠረ ጊዜ እኔ በስራ በአካባቢው ነበር ያለሁት። ከተማ መሀል ስለምንሰራ መንቀሳቀስ አስቸጋሪ ነበር። በአካባቢው የሰዓት አቆጣጠር ከምሽቱ አስር ከዜሮ ስምንት ፒኤም ነው። በኢትዮጵያ ከምሽቱ አራት ሰዓት እንደማለት ነው። አንድ ትልቅ የሆነ የሙዚቃ ፈንጠዝያ ወይም ኮንሰርት ይካሄድ ነበር። ኮንሰርቱ የተጀመረው አርብ ዕለት ነው፣ እስከ እሁድ ነው የሚዘልቀው። ሜዳ ላይ ነው። ሜዳው ግን ሜንዴለቤ ከሚባል ከከተማዎች ትልቅ ሆቴሎች ወይም ኳዚኖች አንዱ ነው። ጉዳት ወይም አደጋ ያደረሰውም ሰው በዚያ ሆቴል ተመዝግቦ ክፍል የያዘ ነው። ክፍል የያዘው ግን ቀደም ብሎ ነው። ሴፕቴምበር ሀያ ስምንት ነው፣ ከሶስት ቀን በፊት ሶስት ቀን ቆይተዋል። በቅርብ ባገኘት መረጃ በአስር ሺህ ዶላሮች የሚቆጠር የገንዘብ ልውጥ አድርጓል፣ ማለት ቆምሯል። ይበላ ይበላ ገና እየተጣራ ነው። እና በዚህ አደጋ አሁን በቅርብ በተወጣ መረጃ እስካሁን ወደ ሀምሳ ስምንት ሰዎች ሞተዋል እሱን ተገለዋል። ከአምስት መቶ በላይም ቆስለዋል። ቁጥሩ ግን እየጨመረ ነው የሚገኘው። ያለው እንግዲህ ዋና ጉዳይ ይሄን ያፈጸመው ማን ነው የሚለውም ጥያቄ እርግጥ ሰውየው ታውቋል። ስቲቨን ታዲክ የሚባል ከዚህ ከኒቫዳ ራቅ ብሎ ሞስኪት በሚባል ክልል ወይንም ወረዳን ብለው ነዋሪ ይሆነና እዚሁ በኒቫዳ ነዋልነት የሚታወቅ ነው። አከታትሎ ይህን ያህል ሰው ሲገድል እርግጥ ዜና ላይ ነው የምንዳየሁት። አስር አይነት የተለያዩ ጠመንጃዎች እያፈራረቀ ነው የተኮሰው። በመሀል እንደ ፖሊስ ሊያቋረጠው እንዴት አልተቻለም? ፖሊስ ራሱ እንደደረሰው በቦታው ለመገኘት ጥረት አድርጓል እና ለማስቆምም ሞክረዋል። ወደ ህንጻው ድረስም ገብተዋል። ግን መጨረሻ ላይ ራሱን ገሎ እንደ ሞተ ነው የታወቀው። ዜናችን ላይ እሱ ነው ያለው እንጂ ፖሊስ በፍጥነት ነው የደረሰው። መደዳበብ ስለሚተኮስ ይህን ያህል ጉዳት ሊያደርስ ይችሏል ወደ ከተማው ከሞስኪ ከሚኖርበት ወደ ከተማ ለምን እንደመጣ የሚታወቅ ነገር አለ። አሁን በግማይ ሰዓት በፊት የከተማ ፖሊስ መኮንን በሰጡት መግለጫ እንዴት እንደመጣ ለምን እንደመጣ እያጠናን ነው። ሌላው ቀርቶ በዚህ በሶስት ቀን በተካሄደ ሙዚቃ ኮንሰርት መግቢያ አለው ገዝቷል አልገዛም የሚለውም እየተጣራ ነው ይገኘው እና ገና አልታወቀም። እሱ ግን ኮንሰርቱ ጋር አልሄደም፣ ለማንኛውም አልሄደም። ምናልባትም አንዱ ቀን ሄዶ ሊሆን ይችላል። ይሄ ምርመራ ላይ ያለ ጉዳይ ነው። አዎ ባለቤቱም ከሀገር ውጭ በመሆናቸው እየተጠበቁ ነው። ባለቤቱ ብትል ሳምሶን፣ አብረው ሁለት ሴቶች ወይ አንዲት ሴት እስያዊት ነች ይባላል። ስለ እሱ የሰማው ነገር አለ። አብሮ የነበሩ ሰዎች አብሮ በክፍል ውስጥ አንድ እስያ ሴት ነበረች የሚል ማምሻውን ይወራ ነበር እና እሷ እስካሁን አልተገኘችም። ፖሊስ ፎቶዋን አውጥቶ እየታደነች ወይ እየተፈለገች ነው ያለችው። ሌላ አንድ ወሬ የሰማው ትላንት ማምሻውን በዚህ ባህ ሁለት ሺ ህዝብ በተሰበሰበበት ቦታ አንድ ሴት ዛሬ ሁላችንም እንሞታለን እናልቃለን ብላ ትናገር ነበር እና ገፈታትረው አስወጧት የሚል አለ። እሱንም እያጣሩት ነው ያሉት። ነገ ተመልሼ ብደውልልህ ከዚህ የበለጠ ኢንፎርሜሽን ወይ መረጃዎች እንደምትሰጠኝ ተስፋ አደርጋለሁ። ሳምሶን ውብሸት በጣም አመሰግናለሁ። ለዛሬው በጣም አመሰግናለሁ። ዝግጁ ነኝ።